You're with SBS Radio. Find more great stories in your language at sbs.com.au. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማልን ኮሮና ቫይረስን ለመፋለም ከአንድ ሺህ በላይ ወታደሮች እና ከአምስት ሚሊዮን በላይ ጭምብሎች ወደ ቪክቶሪያ ሊላኩ ነው። ኒው ሳውዝ ዌልስ ውስጥ በመስተንግዶ ኢንዱስትሪ የኮሮና ቫይረስ መከሰት ብርቱ ማስጠንቀቂያን አስከትሏል፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኮሮና ቫይረስን ለመፋለም ተጨማሪ አንድ ሺህ የአውስትሬሊያ መከላከያ ሰራዊት አባላት ወደ ቪክቶሪያ ሊላኩ ነው። የቪክቶሪያ ፕሪምየር ዳንኤል አንድሩስ ቪክቶሪያ ውስጥ በግዳጅ ላይ ተሰማርተው ባሉት 350 የመከላከያ ወታደሮች ላይ የጋራ ብልጽግናው የሚልካቸው ታካይ የሰራዊት አባላትን እንደሚቀበሉ ገልጠዋል የፌዴራል ጤና ሚኒስትር ግሬግ ሃንት ወደ ቪክቶሪያ የሚላኩት ተጨማሪ አንድ ሺህ ወታደሮች በተለያዩ ተግባራት ላይ እንደሚሰማሩ ሲጠቁሙ ይህ ቪክቶሪያውያንን ለመታደግና ቫይረሱንም ለመቆጣጠር ነው። የመከላከያ የሰራዊቱ ሚናዎች በወሸባ ምርመራ ክትትልና የመቆጣጠሪያ ጣቢያን የሚያካትቱ ናቸው። እኒህ ሚናዎች ከቪክቶሪያ መንግስት ጋር በመምከር የሚከወኑ ይሆናሉ። የክፍለ ሀገሩን ፍላጎቶች ይከተላሉ ብለዋል። በታካይነትም የፌዴራል መንግስቱ አምስት ሚሊዮን ጭምብሎችን ወደ ቪክቶሪያ እንደሚልክ ተገልጧል ከእነዚህም ውስጥ አራት ሚሊዮኑ ወደ አረጋውያን መጠወሪያ ስፍራዎች ቀሪው አንድ ሚሊዮን ለጤና ሠራተኞች የሚከፋፈሉ ይሆናል ይህ በእንዲህ እንዳለም በዛሬው ዕለት ሰኞ ቪክቶሪያ 177 አዲስ በኮሮና ቫይረስ የተያዙ ሰዎችን አስመዝግባለች በአሁኑ ወቅት ቪክቶሪያ ውስጥ በቫይረሱ የተያዙ ሰዎች ጠቅላላ ቁጥር 1612 ደርሷል። 72 ሰባ ሁለቱ ሆስፒታል ተኝተው ሕክምናቸውን የሚከታተሉ ሲሆን 17ቱ በጽኑ ህመምተኛ ክፍሎች ውስጥ ይገኛሉ። ይህንኑ የዛሬውን ሪፖርት በመመልከት የቪክቶሪያ ዋና የጤና ኃላፊ ብሬት ሳትን ሰሞኑን ከነበሩት ከ200 2 በላይ የቫይረስ ተጠቂዎች ቁጥር የዛሬው ዝቅ ብሎ መገኘቱ ተስፋ ያሳደረባቸው እንደሆነ ገልጠው ሆኖም በቫይረሱ የተያዙ ሰዎች ቁጥር በዚህ ሳምንት ውስጥ በበለጠ ቀንሶ ማየት እንደሚሹ ተናግረዋል። በአረጋውያን መጦሪያ የቫይረሱ መከሰትም ስጋት ያደረባቸው መሆኑን ጠቁመዋል። ሜናሪክ ላይፍ ኤጅ ኬር ሆም ውስጥ 26 እንዲሁም ግሌንዴል ኤጅ ኬር ውስጥ 13 ሰዎች በቫይረሱ ተጠቅተዋል። የኒው ሳውዝ ዌልስ መንግሥት በመስተንግዶ ኢንዱስትሪ በተለያዩ ስፍራዎች የቫይረሱ መከሰትን ተከትሎ ብርቱ ማስጠንቀቂያን ሰጥቷል። በካሱላ ክሮስ ሮድስ ሆቴል በተጨማሪም በሲድኒ ስታር ሲቲ ካሲኖ ጁላይ አራት ከምሽቱ ሰባት ሰዓት ተኩል እስከ አስር ሰዓት ተኩል ተስተናጋጆች ከነበሩት ውስጥ አንዱ በኮሮና ቫይረስ ተይዟል። በክሮስ ሮድስ ሆቴል ተስተናጋጅ የነበረውና በቫይረሱ የተያዘው ሰው ጁላይ 4፣ 9ና 10 በአቅራቢያው ከሚገኝ ፒክተን ሆቴል መስተናገዱም ተናግረዋል። ክስተቱ በዚህ መልክ ቀጠለ፣ ጥብቅ ገደቦች እንደሚጣሉ የኒው ሳውዝ ዌልስ ፖሊስ ሚኒስትር ዴቪድ ኤልየት አሳስበዋል። ዜናውን ከማጠቃላችን በፊት ረዕሰ ዜናዎቹን ደግመን እናሰማለን። ኮሮና ቫይረስን ለመፋለም ከሺህ በላይ ወታደሮችና ከአምስት ሚሊዮን በላይ ጭምብሎች ወደ ቪክቶሪያ ሊላኩ ነው። በኒው ሳውዝ ዌልስ የመስተንግዶ ኢንዱስትሪ የኮቪድ-19 መከሰት ብርቱ ማስጠንቀቂያን ያስከትሏል የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።